የሳውዲው የድረ ገጽ ጸሐፊ ባለቤት ዛሬ ስትራስቡርግ ፈረንሳይ በሚገኘው የአውሮጳ ህብረት ፓርላማ ተገኝታ ለባለቤቷ የተዘጋጀውን ሽልማት ብትቀበልም ከእሷ ይልቅ በዚህ ስፍራ ባለቤቷ በአካል ቢገኝ ኖሮ ትልቅ ትርጉም እንደሚሰጥ ሳትናገር አላለፈችም። የ31 ዓመቱ ራይፍ ባዳዊ በጎርጎሮሳዊ 2012 ዓ ም ነው በድረገጽ የጻፈው እስልምናን ይሰድባል ተብሎ በሳውዲ መንግስት የታሰረው። አንድ ሺህ ግርፋት የተፈረደበት የድረገጽ ጸሐፊ በአደባባይ የመጀመሪያውን ሀምሳ ጅራፍ ሲገረፍ የሚያሳየው ቪዲዮ ከመላው ዓለም ከፍተኛ ተቃውሞን አስከትሎ የሳውዲን የሰብአዊ መብት አያያዝ አስተችቷል። ባዳዊ የሳውዲ ለነጻ የግንኙነት መረብ በሚል የኢንተርኔት የመወያያ ቡድን ተባባሪ መስራች ነው። ቡድኑ ሀሳብን በነፃ መግለጽን በማበረታታት በሃይማኖት ስም ጫና የሚያደርጉ የሃይማኖት መሪዎች ሚና እንዲያበቃ በአደባባይ ይወያያል። ከመታሰሩ በፊት ባዳዊ ስለ ሁኔታው እንዲህ ነበር ያለው። የአረቡን ኅብረተሰብ ለተመለከተ በአስገራሚ ሁኔታ ሰምቻለሁ፣ እታዘዛለሁ ከምለው በቀር መስማት በማይፈልጉት የሃይማኖት ምሁራን ስር ምን ያህል እንደተጨቆነና እንደሚሰቃይ ይመለከታል። ትልቁ ስጋቴ አንድ ቀን የአረቡ ዓለም ምሁራን ከሃይማኖት ፈላጭ ቆራጮች ሴፍ ለማምለጥ እና ነፃ አየር ለመተንፈስ ወደ ሌላ ይሰደዱ ይሆናል ብዬ ነው። ባለቤቱ ኢንሳፍ ሐዳር እንደምትለው የአረብ ሀገራት ምሁራን ባዳዊና መሰሎቹ የሚያነሱትን እንዲህ ያለውን ርዕስ ዙሪያ ዙሪያውን ይሽከረከሩበት ካልሆነ በቀር ደፍረው በአደባባይ አይናገሩትም። የሚያደርጉ ካሉም በእምነት እንደ መሳለቅ ይቆጠራል። ይህም ነው ወጣቱን የድረገጽ ጸሐፊ ለ10 ዓመት እስራት ዳርጎ የጅራፍ ግርፋት ያስፈረደበት። ባለቤቱ እንደምትለው ግን ይህን አስመልክቶ እሱ በጽሁፍ ያሰፈራቸውን ለተመለከተ ከእውነታው የራቀ ነገር የለበትም። ጽሁፉን በጽሞና አንብቦ ለተረዳ ራልፍ እንዳለው በውስጡ ምንም ሀሰት አይገኝም። የእሱ ጽሁፎች አንድ የተወሰነ ነገርን የሚቃወሙ አይደሉም። ሃይማኖትንም ሆነ ሀገርን ወይም አንድ ሰውን ለይተው የሚቃወሙ አይደሉም። ምንም እንኳን የተባበሩ መንግስታት ድርጅትን የሰብአዊ መብት መግለጫ ብትፈርምም ስዑድ አረቢያ ያላትን አስከፊ የሰብአዊ መብት ይዞታ የተቹት የአውሮፓ ህብረት ፓርላማ ፕሬዚደንት ማርቲን ሹልስ በጎርጎሮሳዊ 2015 ዓ ም ብቻ ከ150 የሚበልጡትን በሞት እንደቀጣች ጠቁመዋል። የሳውዲ የሞት ቅጣት በአብዛኛው አንገት በመቅላት የሚፈጸም እንደሆነም ተጠቅሷል። እንዲያም ሆኖ የህብረቱ ምክር ቤት የሳካሮቭን የሰብዊ መብት ሽልማት የሰጠውን የድረገጽ ጸሐፊ ሳውዲ ያለምንም ቅድመ ሁኔታ ምህረት በማድረግ በአስቸኳይ ፈታ ከቤተሰቦቹ እንዲቀላቀል እንድታደርግ ሹልስ ጥሪ አቅርበዋል። ኢንሳፍ ሀይደር እንደገለጸችው ባዳዊ የረሃብ አድማ ከጀመረ አንድ ሳምንት ተቆጥሯል። በዚህ ምክንያትም የጤናው ነገር ያሳስባታል። የጤናው ነገር ያሳስበኛል። ተገርፈዋል። የአካልም ሆነ የመንፈስ ጤንነት የለውም። ተስፋ ቆርጠዋል። የሳካሮቭ የሰብአዊ መብት ሽልማት በየዓመቱ ለሚሰጣቸው ወገኖች አምሳ ሺህ ዩሮን ያካትታል። ያለፈው አመት ተሸላሚ ለሴት ልጆች የመማር መብት አርአያ የሆነችው ፓኪስታናዊቱ ማላላ ዩሳፊዝ ስትሆን፣ የአፍሪካው የነፃነት መብት ተምሳሌት ኔልሰን ማንዴላና የጽናት ምሳሌዋ የማይናምሯ ፖለቲከኛ አንግ ሳን ሱኪም በተለያዩ አመታት ይህን ሽልማት ወስደዋል።